ፓርቲያችሁ በዚህ በአሁኑ ብሔራዊ ምርጫ ተወዳዳሪዎችን ያቀረበው በአዲስ አበባ ብቻ ነው። ምክንያቱ ምንድን ነው? እኛ የኢትዮጵያን የፖለቲካ ይዘት ይዘታ ቀደም ብለን ገምግመን ነበረ። እንዲሁም ምርጫውን ላለመካፈል ሁሉ ወስነን ነበረ። መጨረሻ ላይ ስራ አስፈጻሚው ያሉትን ጉዳዮች ለወደፊት መገምገም ስለሚቻል በአዲስ አበባ ብቻ ይህን ምርጫ ተካፍለን ከዛ በኋላ የምንወስነውን ነገሮች እንወሰናለን። የማሸነፍ ጉዳይ ግን የማይከጅል ነው። ምክንያቱም ካለፉት ጊዜያቶች ያገኘናቸው ብዙ ተሞከሮች ስላሉ ቀደም ብሎ የነበሩት አሁንም እየተደጋገሙ እንደሚመጡና እንደም ባሰ እንደሚመስሉ ቀደም ብሎ ኢህአዴግ በሚሰራው አጠቃላይ የፕሮፓጋንዳ ዘመቻ ላይ በመመርኮዝ በዚህ ምክንያት ነው እንግዲህ አዲስ አበባ ብቻ እንድንወዳደር የወሰን ነው። ምርጫውን እንዴት ነው የገመገማችሁት? ውጤቱንስ እንዴት ነው የምታየውት? በእኛ በኩል ፍትሐዊና ነጻ ያልሆነ ምርጫ ነበረ ብለን እናምናለን። በምርጫው ድምፅ መስጫ ቀን ዛሬ እንደ ወትሮ የህዝብ ድምፅ እየተጭበረበረ በእርግጠኛ የህዝብ ምርጫ ፍትሐዊ ነፃና ዲሞክራሲ መሆኑ ቀርቶ በአንድ ፓርቲ በአጋሮቹ ማን አለብኝ ላይ የተመሰረቱ ሆኖ በአስገራሚ ድራማ አጠናቆ የደረሰበት ጊዜ ነው። የአሁኑ ምርጫ ግንቦት አስራ ስድስት ቀን ሁለት ሺህ ሰባት አመት ም የተካሄደው ምርጫ ፍጹም አሳፋሪና አስፀያፊ ተግራ የተሞላበት ከመሆኑ በላይ የገዢ ፓርቲ የምርጫውን ታዛቢዎች እና አስፈጻሚዎች የድምፅ ቆጠራውን ጊዜ የእኛን ታዛቢ ከምርጫ ጣቢያ ክፍል ውስጥ በማስወጣትና የገዥውን መንግስት ታዛቢዎች ታዛቢዎችና ምርጫ አስፈጻሚዎችን ብቻ የተሰጠውን የድምፅ ከወረጆ ቆጥረው የእኛ ታዛቢዎች ምስክርናቸው እንዳይሰጡ እሱና የእሱ ታዛቢዎች ብቻ ቆጥረው መጨረሻ ላሸነፍ ያሉበት ጊዜ ነው። በእኛ በኩል እንግዲህ የምናየውና የተመለከትነው ዋና ጉዳይ በኢትዮጵያ ውስጥ የሰብአዊ መብትና የዲሞክራሲ መብቶች የሌሉበት ያሉትም የምርጫ ሁኔታዎች ሲካሄድ የነበረው በአንድ አምባገነን መንግስት ላይ የነበረና አንዳችም የሆነ ህዝቡ ነጻ ዲሞክራሲያዊ መፍቱ ሳይኖረው ባሉት ካድሮችና በመንግስት ሀያልነት ላይ ተቀምጦ ፍትሐዊና ነፃ ዲሞክራሲ ያልሆነበት በመሆኑ እኛ ይሄንን አጠቃላይ ምርጫ እማንቀበልና ወደፊትም ይሄንን ጉዳይ ለተለያዩ መንግስታቶች የምንናገር መሆኑን ድርጅታችን ወደፊት አንድ ነገር ለማድረግ የተነሳው የሚነሳው ከምርጫው በፊትም ሆነ በምርጫው እለት የደረሱባችሁን በደሎች እንዲሁም በእነዚህ ጊዜያት የታዘባችሁትን ለሚመለከተው አካል አቅርባችኋል ወይ? ቅሬታችሁን እነሱ ኮሚቴ ተቋቁሟልና ያላችሁን ቅራኔ ለኮሚቴ ማሳወቅ ይገባቸዋል ይባላል። ሁሉም አንድ አይነት ሰዎች እኮ ናቸው። ለማን ነው የምናቀርበው? ምንስ ውጤት ላይ ያመጣ ነው እዛ የምንሄደው? ህግ በሀገሪቱ ላይ ሲኖር ያ ህግ ይፈጸማል ተብሎ ነው እኮ ሰው መሄድ የሚችለው እኛ ብንሄድ እኮ ምንም ማስረጃ የላችሁ እየተባለን እንመለሳለን እንጂ እነሱ የሚፈቱልን ነገር እስከሌሉ ድረስ እነሱ ጋር ሄደን የምናጎረንብስበትን የምንጠይቀውም ነገር ምንም ነገር ሊኖር አይደለም ብለ ስለደመደምን እኛው ራሳችን ወደፊት በታሪክ እንይዘዋለን እንጂ ከእነሱ ጋራ ሄደን አንዳች ነገር ያመጡልናል ብለን አናስብም፣ አንሄድም።